ዶክተር አበራ ሞላ የተወለዱት ከአዲስ አበባ በስተሰሜን ምስራቅ አርባ አምስት ኪሎ ሜትር ርቃ በምትገኘው ሰንዳፋ ከተማ ነው። የአንደኛ ደረጃ ትምህርታቸውን የተከታተሉት ሰንዳፋ ጅማ ሰንበቴ ትምህርት ቤት ሲሆን ሁለተኛ ደረጃ ትምህርታቸውን የጨረሱት ደግሞ ደብረ ብርሃን ኃይለማርያም ማሞ ትምህርት ቤት ውስጥ ነው። ከዚያም በአዲስ አበባ ዩኒቨርሲቲ የእንስሳት ሕክምና በኬንያ ናይሮቢ ዩኒቨርሲቲ ዶክተር ኦፍ ሜዲሲን ዲግሪ በዩናይትድ ስቴትስ በኮሎራዶ ስቴትስ ዩኒቨርሲቲ ፎርት ኮሊንስ የፖስት ዶክተራል ትምህርታቸውን ጨርሰዋል። አሁን ለአሜሪካ መንግሥት በዚህ ሙያቸው ያገለግላሉ። የአገራቸው ሕዝብ ከዘመናዊ የኮምፒውተር ቴክኖሎጂ ተጠቃሚ እንዲሆን ደግሞ ልዩ አስተዋጽኦ በማድረግ ላይ ይገኛሉ። እርሳቸው እንዳስተዋሉት በኮምፒውተር ቴክኖሎጂ አንድ ቋንቋ መጠቀም ቢችል ፋይዳው ከፍ ያለ ነው። የአማርኛ ቋንቋን የዚህ ተጠቃሚ ማድረግ እንዴት ይቻላል? በ1982 ስጀምር ዋናው ምርምሬ እንዴት አድርገው ነው ይህን መሳሪያ ለእንግሊዝኛ አጻጻፍና ለእንግሊዝኛ ፊደል የተጠቀሙበት የሚለው ነገር ላይ ነበር እና እንደ ደረስኩበት ለፊደሎቹ መጻፊያ ወይም ማስቀመጫ እንደ 16 በስምንት መደብ አለ እያንዳንዱን ፊደል እነዚህ መደቦች ውስጥ በማስቀመጥ እያንዳንዱ ፊደል ቁጥር ሰጧቸው እና እነዛን ቁጥር መርገጫውና የኮምፒውተሩ እንዲያው ከተደረገ በኋላ ያ መርገጫ በተነካ ቁጥር ያንን ፊደል ያወጣል። ያን አሰራር ካወቅኩ በኋላ የኢትዮጵያን ፊደል የግዕዝ ፊደላችንን እንዴት አድርገን በዚህ አይነት መጠቀም እንችላለን የሚለውን ስመራመር የግዕዝ ፊደላችን የግዕዝ ቤት ብዛቱ ወደ 37 እንደሆነ እና ያንን ፊደል ወስጄ በኤ ምትክ ሃም ባስቀምጥ በቢ ምትክ ለን ባስቀምጥ በሲ ምትክ ሃም ባስቀምጥ እና በዲ ምትክ መን ባስቀምጥ 37ቱ የኮምፒውተሩ ፊደላት ለ37ቱ የግዕዝ ፊደላት በቁል ከዛ፣ ሁለተኛውን የእንግሊዝኛ ፎንት አንስቼ እዛው ቦታ ላይ ኤ ቦታ ላይ ሁን ዲ ቦታ ላይ ሉን ሁ ቦታ ላይ ሁን ዲ ቦታ ላይ ሙን በማስቀመጥ ሁለተኛ ፎንት ላይ ደረደርኩት። በዚህ አይነት የግዕዝ ስምንቱን ቤቶች ፊደላት ስምንት የእንግሊዝኛ ፎንት ላይ በመበተን ለመጀመሪያ ጊዜ ፊደሉን ከማተሚያ ቤት ወደ ኮምፒውተር አስገባሁት። ከዚያ በኋላ መጻፊያ ዘዴ ፈንክሽንኪ አንዱን ስነካ የመጀመሪያውን ፎንት ያመጣልኛል። ፈንክሽንኪ ሁለቱን ስነካ ሁለተኛውን ፎንት ያመጣልኛል። ማለት ለምሳሌ ኤፍ ዋን ነክቼ ኤችን ስነካ ሀን ይጽፍልኛል። ኤፍ ቱ ነክቼ ያችኑ ኤች ስነካ ሁን ፊደል ያመጣልኛል። በዚህ አይነት በሁለት መርገጫ እያንዳንዱን ፊደል በመጻፍ በመጀመሪያ ጊዜ ተሳክቶልኝ በ1987 እንደ አውሮፓ አቆጣጠር ሞዴት የሚባል የዶስ ፕሮግራም ለማውጣት ቻልኩ። በዚህ አይነት ነው ግዕዙን ወደ ኮምፒውተሩ ማስገባት የቻልኩት። አሁን እንደማወቀው ከሆነ እኮ በተለይ በእኛ ሀገር ውስጥ የተለያዩ ሶፍትዌሮች አሉ፣ የአማርኛ በእነዚህ እንጠቀማለን። የእርሶ ከዚህ አሁን በፍጹም ይለያል ማለት ነው። የሚለየው እንዴት ነው? የአማርኛውን ታይፕራይተር አይነት ሰርተው የሚሸጡ አሉ። እሱንም እያመጡ ሰውን ብዙ ችግር ውስጥ ጨምረውታል። ምክንያቱም ይህ የአማርኛ የቅጥልጥል አጻጻፍ ወይም የቅጥልጥል ፊደል ነገር እንዲቀር ጽፌ ከቀረ ቆይቷል። በ1990 ግድም ዩኒኮድ የሚባል የዓለምን ፊደላት መደብ የሰጠ ድርጅት የግዕዙን ፊደል ሰጥተነው እያንዳንዱ የግዕዝ ፊደል በዓለም ደረጃ በዩኒኮድ ታውቆ ገብተዋል። የአማርኛው የታይፕራይዘር ፊደል ዩኒኮድ አይደለም። ጊዜው ያለፈበት ምንም ጥቅም የሌለው መሳሪያ ስለሆነ በዛ አይነት የተሰሩትን ሁሉ በእነሱ መጠቀም ትርፉ ጊዜ ማጥፋት ነው እና አንድ አይነት ነገር አስፈላጊ አይደለም። በሌላ በኩል እኔ ፊደሉን የኢትዮጵያን ፊደል የማተሚያ ቤቱን ደንበኛ ፊደል ማለት ራሱን የቻለ ሀ፣ ራሱን የቻለ ሁ፣ ራሱን የቻለ ሂ አይነት ነው ኮምፒውተር ውስጥ የጨመርኩት። ያንን እንደ ጨመርኩ ይህ አዲስ ፈጠራ ስለሆነ እና ለመጀመሪያ ጊዜ የግእዝ ፊደላችን በኮምፒውተር እንዲጻፍ ስላደረኩ ያንን የአሜሪካን መንግስት ፓተንት ጠይቄ፣ እነሱ ፓተንቱ እንሰጣለን ብለው ነበር። ግን ኢትዮጵያ ውስጥ ጥቅም ላይ የሚውል መሳሪያ በአሜሪካ ፓተንት ብቻ መከላከል ትክክል ስለሆነ የኢትዮጵያ መንግስት ፓተንት እንዲሰጠኝ ጠይቄ፣ በዛ ጊዜ ኢትዮጵያ የፓተንት ሲስተም አልነበራትም። መቼ መሆኑ ይህ በ1990 ነው በፈረንጆቹ። እና የሳይንስና ቴክኖሎጂ ኮሚሽን ለጊዜው የፓተንት ህግ ስለየለን ህጉን እስክናወጣ ጠብቀን አሁን ግን ባለው መከላከያ እንደ ኮፒራይት ተጠቀማሉኝ። ያንንም በዛ መከላከል የማልችለው ነው ግን እንደዛም ሆኖ እነሱ የጻፉልኝ እንደ ደብዳቤ ዛሬም ኢንተርኔት ላይ አስቀምጨዋለሁ። ሰው በእኔ ስም ሄዶ ዶክተር አበራ ሞላ በአማርኛ ሚሆን በእንግሊዝኛ ፈልጎ በተለይ ኢትዮፒክ ዶት ኮም የሚባለው ድረ ገጽ ላይ ማየት ይችላል። በአሁኑ ጊዜ ያለ ጥርጥር የኢትዮጵያን ፊደል የትም መጠቀም የሚያስችል ነገር ሰርቻለሁ ነው የሚሉት። አዎ ይሄኛው ከዚህ አዲስ እያስተዋወቅ ካለሁት ጋር ነው። በመጀመሪያ በፈንክሽን ኪ ለዶስ እንዲሰራ በ1987 ከለቀቁት ሌላ በ1993 ኢትዮ ወርድ የሚባል ፕሮግራም አውጥቼ ማይክሮሶፍት ወርድ ውስጥ እንዲሰራ አድርግ ያለው በተለይ ወደ ማይክሮሶፍት ወርዱ ስዞር አጻጻፉን ከፈንክሽን ኪ ወደ ቫውሎቹ አወረድኩት። ማለት ሁ ሲጻፍ ኤች እና ዩ፣ ሂ ሲጻፍ ኤች እና አይ፣ ሀ ሲጻፍ ኤች እና ኤ፣ ሄ ሲጻፍ ኤች እና ኢ፣ ህ እንደዚሁ ወይንም ከአፖስትሮፊ ጋር ሆ እችና ባክስላሽ ዋ እንደዚህ እንዲጽፍ አድርጌ አውጥቼ ነበር። አሁን ያንኑ አጻጻፍ በዩኒኮድ መደብ ባሉ ፕሮግራሞች ጽፌ ግዕዝ ኤዲት በሚባል ፕሮግራም አውጥቼ ያንኑ በግዕዝ ኤዲት በዚሁ አጻጻፍ እያንዳንዱን የሳድስ ፊደላት በአንድ መርገጫ፣ የተቀሩትን በሁለት መርገጫ ብቻ የሚያስፍት በአዲስ ፓተንት የተጠበቀውን ፕሮግራሜን በነጻ ስለሰጠው ኢንተርኔት ላይ በነጻ አለ። አድራሻውም ኤችቲቲፒ ኮሎን ስላሽ ስላሽ ፍሪ ታይፒንግ ዶት ግእዘዲት ዶት ኮም ይባላል። ማንም ሰው በማክም ይሁን በፒሲም ይሁን በማንኛውም ኮምፒውተር እዚህ ድረገጽ ሄዶ ኢንተርኔት እስካለው ድረስ አለምንም ችግር በአማርኛ በነጻ ይጽፋል። ይህንም ያደረግኩበት አንድ ሰው አንድ ኮምፒውተር ገዝቶ አለምንም ችግር በእንግሊዝኛ ይጽፋል። እኛ ግን መጀመሪያ ማይክሮሶፍት ወርድ ወይም አንድ ፕሮግራም ገዝተን እንደገና የአማርኛ መጻፊያ ገዝተን ፊደላችንን እናዳብር ብለን ብንሄድ ይህ ከሌላው ዓለም ወደ ኋላ እየቀረን ስለሆነ እኔ የገንዘቡ ይቅርብኝ እንጂ አገሬን እጠቅማለሁ ብዬ ነው ይህን በነጻ የሰጠሁት። እስካሁን ወደ ግማሽ ሚሊዮን ተጠቃሚዎች ተጠቅመውበታል። ይህ በዓለም ያሉ ናቸው። ኢትዮጵያ ውስጥ ግን አንደኛ ኢንተርኔቱም አያስተማምንም፣ ሁለተኛ መብራት እየጠፋባችሁ አንዳንድ ነገር አታዩ። ለወደፊቱ ሁኔታው በተሻሻለ ቁጥር እናንተም በነጻ መጠቀም ትችላላችሁ። ይህን የመጨረሻ የፈጠራ ስራ የመጨረሻ ኳለሁም በአሁኑ ጊዜ ያለውን የፈጠራ ስራ አሁን የኢትዮጵያ መንግስት የአእምሮ ባለ ንብረት መብት ሰጥቶታል። አዎ፣ በተለይ ግዕዝ ዲቱን አሁን ያወጣሁበት ይሄ በነጻ የሰጠሁትን እንዲሁም አሁን ግዘዲቱ ብዬ ወይም ግዘዲት ሁለት ብዬ ለመሸጥ የምሞክረው የጀመርኩት ፕሮግራም አለ። እነዚህን ፕሮግራሞች ከሰራሁ በኋላ አሁን እንደ ፊተኛው ስላልሆነና የኢትዮጵያ መንግስት ፓተንት መስጠት ስለጀመረ ይህንኑ ዘዴን ለአሜሪካ መንግስትና ለኢትዮጵያ መንግስት አመልክቼ ፔንዲንግ ፓተንት ተሰጥቶኛል። ፔንዲንግ ማለት ስራውን ተጠቀመበት፣ ፓተንቱ እንሰጣለን ብለውኛል። ይህም በአሜሪካ መንግስት ታትሟል፣ እና ማንም ሄደው ማየት ይችላል በእኔ ስም። በጣም አመሰግናለሁ። እኔም አመሰግናለሁ።